ድርሰት። ዛሬ የኢትዮጵያን ምክር ቤት አየሁት። አስተማሪው በትምህርታቸው ብልጫ ያገኙትን ተማሪዎች አመሰገናቸው። አሳብህን እደግፋለሁ። መደገፍ የሚኒስትሮች ምክር ቤት አዲሷ ኢትዮጵያ እንደ አውሮፓ አቆጣጠር በ1931 ዓ ምህረት የመጀመሪያውን ሕገ መንግስት አወጣች። ይህ ሕገ መንግስት እንደ ገና ተሻሽሎ ከ24 ዓመት በኋላ ወጣ። አዲሱ ሕገ መንግስት የመንግስቱን ጠቅላላ ሥራና የፓርላማውን ስልጣን አስፋፍቶ ይገልጻል። እንደ ሌሎቹ አገሮች ሁሉ የኢትዮጵያ ፓርላማ ወይም ምክር ቤት ሁለት ክፍሎች አሉት። የመጀመሪያው ክፍል የህግ መምሪያ ሲሆን፣ ሁለተኛው ደግሞ የሕግ መወሰኛ ነው። የህግ መምሪያ አባሎች የሚመረጡት በህዝብ ድምጽ ብልጫ ነው። ከየወረዳው ከየአውራጃውና ከየጠቅላይ ግዛቱ ሕዝብ የመረጣቸው ሰዎች ለህግ መምሪያ ክፍል አባሎች ይሆናሉ። ለሕግ መወሰኛው ክፍል የሚመረጡት አባሎች በሕዝቡ አይደለም። ብዙ ጊዜ በመንግሥት ሥራ ላይ ሆነው አገራቸውን በማገልገል በሥራቸው ከታወቁት ሰዎች መካከል ንጉሠ ነገሥቱ መርጦ አባል እንዲሆኑ ይሾማቸዋል። ለፓርላማው የሚመረጡት አባሎች ሕግ በማውጣትና የህዝቡን ጥቅም በመደገፍ ሥራቸውን ያከናውናሉ። አብዛኛውን ጊዜ ሕግ የሚመነጨው ከፓርላማው ሳይሆን ከሚኒስትሮች ምክር ቤት ነው። ሆኖም አንዳንድ ጊዜ ከህግ መምሪያ ክፍል ህግ ሊመነጭ ይችላል። የህግ መምሪያው አባሎች የሚመረጡት ለአራት አመት ሲሆን የህግ መወሰኛው አባሎች ግን ለስድስት ዓመት ነው። ጥያቄዎች። የመጀመሪያው ህገ መንግስት በስንት አመተ ምህረት ወጣ? አዲሱ ህገ መንግስት መች ወጣ? የአዲሱ ህገ መንግስት ዋና ዓላማ ምንድን ነው? የኢትዮጵያ ፓርላማ ስንት ክፍሎች አሉት? ስማቸው ማን ማን ይባላል? የህግ መምሪያ አባሎች የሚመረጡት እንዴት ነው? የህግ መወሰኛ አባሎች እንዴት ይመረጣሉ? የሕግ መምሪያ አባሎች ለስንት ዓመት ይመረጣሉ? የፓርላማው አባሎች ሥራ ምንድን ነው? አብዛኛውን ጊዜ ሕግ ከየት ይመነጫል? This is the end of unit 54.